አስቸጋሪ በሚባል አባጣ ጎባጣና ኮሮኮንች መንገድ ሳይቀር እየተጓዙ በኢትዮጵያ የተለያዩ ቦታዎች በግንባር በመገኘት በጀርመን መንግስትና መንግስታዊ ያልሆኑ ድርጅቶች የሚካሄዱ የልማት ስራዎችን ያበረታቱ፣ ይመርቁ፣ ይደግፉ ነበረም። አምባሳደር ስሚት ለማህበረሰቡ ቅርብና ተወዳጅ አምባሳደር ነበሩ። በተለያዩ ማህበራዊ ጉዳዮችም ይሳተፉ ነበር። በአምባሳደሩ ድንገተኛ ሞት የተሰማቸውን ሀዘን ከገለጹልን መካከል የኢትዮጵያ ውጭ ጉዳይ ሚኒስቴር በመወከል አቶ መለስ አለም እንዲህ ብለዋል እንግዲህ ጀርመን በኢትዮጵያና በአፍሪካ ህብረት አምባሳደር የሆኑት አምባሳደር የዋኬም ሽሚት ድንገተኛ ሕልፈት ሁላችንንም አስደንግጧል። በእሳቸው የሶስት ዓመት የስልጣን ቆይታ በኢትዮጵያና ጀርመን መካከል የነበረው የረዥም ጊዜ ያስቆጠረ ታሪካዊ ግንኙነት ለማጎልበት የተሻለ ስራ ሰርተዋል። ለምሳሌ የጣና ፎረም እና የሚዩኒክ ሴኪሪቲ መድረክ በጋራ በትብብር እንዲሰሩ እሳቸው ትልቅ ትርጉም ያለው ሚና ነበራቸው። የተለያየ የልማት ስራዎችን በማበረታታት ይታወቃሉ። በተለይም ወጣቶችን ከመደገፍ በስፖርቱ ረገድ ከመርዳት አንጻር ከሌሎች እዚህ ካሉ ዲፕሎማቶች ለየት የሚያደርግ ባህሪ ነበራቸው። በጣም ሩቅ የሚባሉ የኢትዮጵያ አካባቢዎች እየሄዱ ከህዝቡ ጋር ኑሮውን ኖረው የሰሩ አምባሳደር ከመሆናቸው አንጻር እሳቸውን ማጣት ትልቅ እጦት ተደርጎ ሊወሰድ የሚችል ነው። የኢትዮጵያ ጥሩ ወዳጅ አምባሳደር ነበሩ። ጥልቅ ሐዘን ይሰማናል። ለቤተሰቦቻቸው፣ ለጀርመን ህዝብና መንግስት ሐዘናችንን እንገልጻለን። በጀርመን ሀገር ለረዥም ዘመናት የኖሩና አሁን ኑሯቸው በኢትዮጵያ ያደረጉት አቶ ተስፋዬ ማነብርሃን በበኩላቸው ተከታይን ብለዋል። ሚስተር ዮአሂም ሽሚት የጀርመን አምባሳደር ሆነው ኢትዮጵያ ከተሾሙ ጊዜ ጀምሮ ያደረጉት አስተዋጽኦ በጣም ከፍተኛ ነው። ለሁለቱ አገሮች ግንኙነት የኢትዮጵያን ህዝብ ለመርዳት ከኢትዮጵያ ህዝብ ጎን ለመቆም የተጫወቱት ሚና በጣም ከፍተኛ ነው። በቅርብ ነው የማውቃቸው። ትናንትና እረፍታቸውን ስሰማ በጣም ነው ያዘንኩት። የቅርብ ዘመዴ እንዳረፈ ነው የተሰማኝ። ጋዜጠኛ ኤልያስ መሰረት ታዬ በኢትዮጵያ የአሶሼትድ ፕሬስ እና የጀርመን ዜና አገልግሎት ዲፒኤ ወኪል ነው። አምባሳደሩን እንግዲህ የማውቃቸው ብዙ ጊዜ ከኢጋድ ጋር በተገናኘ ፒስ ኤንድ ሴኪዩሪቲ ካውንስል ስብሰባዎችን በተመለከተ ያው የጀርመን ኤምባሲ በጣም አክቲቭ ነው እና ኤምባሲያቸውን ሀገራቸውን በመወከል በጣም የተለያዩ ስብሰባዎች ላይ ሲገኙ አስታውሳቸዋለሁ እና ከሳቸው ጋር ቀጥታ የሆነ ግንኙነት ሰፊ ባይኖረኝም አንድ ጊዜ አግኝቼ አናግሬያቸዋለሁ። ግን ከኮሌጎቻቸው ከስራ ባልደረቦቻቸው እንደምሰማው እጅግ በጣም ንቁ የነበረ ተሳትፎ እንደነበራቸው ነው ማቀው። በተለይ ከዚህ ከሚስንስ ሴኩሪቲ ጋር በተገናኘ የጣና ፎረም ላይ ደቡብ ሱዳን የሰላም ድርድር በተመለከተ በጣም ከፍተኛ የሆነ ድርሻ እንደነበራቸው እና የተለያዩ አስተያየቶችን በመስጠት ሃሳብ በማቅረብ ይታወቁ እንደነበር ነው ማቀው። አቶ ተክሉ ታፈሰ የጀርመን ቤተ ክርስቲያን ትምህርት ቤት ዳይሬክተር ናቸው። መርደውን የሰሙት በከባድ ድንጋጤ ነበር። እጅግ በጣም የሚያሳዝን ጉዳይ ነው የደረሰብን በትምህርት ቤቱና በጀርመን ቤተክርስቲያን ብቻ ሳይሆን በሀገሪቱ የደረሰ ታላቅ ታላቅ ሀዘን ብዬ ነው የምለው። ገና ለዚህ ስራ ሲመጡ ሁለት ወር ሳይሞላቸው ነው ወደኛ መተው ተማሪዎችን ሰላም ያሉት እና የትምህርት ቤቱን ማህበረሰብ ሰላም ያሉት እና ስራችንን የበለጠ ለመርዳት ምንጊዜም ዝግጁና ቁርጠኛ መሆናቸውን የተናገሩት ምንጊዜም የምንረሳው አይሆንም። በኢትዮጵያ የጀርመን ኤምባሲ ባወጣ መግለጫ፣ በአዲስ አበባ የሚኖሩ የመንግስት ባለስልጣኖች፣ የዲፕሎማቲክ ማህበረሰብ አባላትና ህዝቡ ከነገ ጀምሮ ባሉት ሶስት ቀናት በተዘጋጀው የሀዘን መግለጫ ደብተር ሀዘናቸውን መግለጽ እንደሚችሉ አስታውቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም